ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማንኝ ከመስታወት አድራቃው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ የምሽቱን ፕሮግራማችንን እናስተዋውቃችሁ። በአዲስ አበባ ባለቤት የሌላቸው ሕንፃዎችና ታጥረው የተቀመጡ መሬቶች በማጣራት ስራ ላይ መገኘቱን የከተማዋ አስተዳደር ገለጸ። የተሰሩ ሕንፃዎች ባለቤት የላቸውም። የታጠሩ መሬቶች ባለቤት የላቸውም። ብዙ ኮንዶሚኒየም ቤቶች፣ ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን ነው ያሰብነው። ምክትል ከንቲባው ኢንጂነር ታክለ ኡማ ናቸው ይዘናቸዋል። በሌላ ዜና ደግሞ የወልቃይት የማንነት ኮሚቴ አባላት እና አዲስ የተቋቋመው የአማራ ብሔራዊ ንቅናቄ ከዩናይትድ ስቴትስ ወደ ኢትዮጵያ የተጓዙትን የኮንግረስ አባላት አግኝተው አነጋግረው ተወያይተዋል። ዝርዝር ይኖረናል። በሌላ ዜና ደግሞ የአርበኞች ግንቦት ሰባት አመራር ወደ ሀገር እንደሚመለሱ ሰማያዊ ፓርቲ አስታውቋል። አቀባበሉ ኢትዮጵያ አንድነትን ነጻነትን፣ ፍትህን፣ ዲሞክራሲን እስካሁን ድረስ የታገልላቸውን አላማዎች የሚያጎላ እንዲሆን አቀባበል እንፈልጋለን። ከዚህ በፊት የተደረጉት አቀባበሎችንም እናደንቃለን በጣም ጥሩ ናቸው ስርዓት በኢትዮጵያ ፖለቲካ የአዲስ ምዕራፍ መክፈቻና የመሳሪያ ትግል ማክተሚያ ምልክት ሆኖ እንዲታይ ፓርቲው ፍላጎት መሆኑንም ገልጿል። እንግዲህ ዝርዝር ያለ ዜናዎች ይኖሩናል። ይህንን በተመለከተ የማላዊ ሰባት ፊልሞች በፊታችን መስከረም ወር ለሚደረገው የአፍሪካ የፊልም አካዳሚ ሽልማት እጩዎች ሆነዋል። everything was lost. ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ከደቡብ ሱዳኗ ዋና ከተማ ከጁባ ወጣ ብሎ ባለ የተባበሩት መንግስታት ድርጅት የሲቪሎች መጠበቂያ ጣቢያ በተፈናቃዮች መካከል ግጭት ተቀስቅሶ አንድ ሰው ተገደለ፣ ሌሎች ሰዎች ደግሞ በጽኑ ቆሰሉ። በቀድሞዋ ዩኒቲ ክፍለ ሀገር በሚገኘው ካምፕ ውስጥ በሁለቱ ማህበረሰቦች መካከል መጀመሪያ ላይ ከአንድ ሳምንት በፊት የተቀሰቀሰው ግጭት ረቡዕ እንደገና ማገርሸቱን ነው ተፈናቃዮች የገለጹት። ጁባ ከሚገኘው አቢያ ከ36 ሺ በላይ የሀገር ውስጥ ተፈናቃዮችን አስጠልሏል። ሁሉም ባለፉት አምስት አመታት በውጊያ ምክንያት ቀያቸውን ጥለው የተሰደዱ ናቸው። የዚምባብዌ ሕገ መንግስታዊ ፍርድ ቤት በቅርቡ የተካሄደውን ፕሬዝዳንታዊ ምርጫ ውጤቶች እንዲሰርዝ ተቃዋሚዎች ያስገቡትን አቤቱታ ውድቅ አደረገ። ፍርድ ቤቱ ዛሬ አርብ የሰጠው ብይን ስልጣን ላይ ያሉ ፕሬዝዳንት ኤመርሰን ምናንጋጓ በሀገሪቱ ሕገ መንግስት መሰረት በ48 ሰዓት ውስጥ ቃለ መሀላቸውን እንዲፈጽሙ መንገዱን ከፍቶላቸዋል። ይፋ በተደረገው የድምጽ ውጤት መሰረት ምናንጋጓ 50.8 ከመቶ ድምጽ አግኝተው በጠባብ የድምጽ ብልጫ አሸንፈዋል። ተቃዋሚ ውጩ ኔልሶ ሰን ቻሚሳ 44 ከመቶ ድምጽ ያገኙ ሲሆን የእሳቸው የህግ ጠበቆች የምርጫ ውጤት ትክክል አይደለም፣ ያሸነፉት ቻሚሳ ናቸው ብለው ተሟግተዋል። በፍርድ ቤቱ የተገኙት ከዚህ ቀጥለው ምን እንደሚያደርጉ ወዲያውኑ አልተናገሩም። ከባድ ጎርፍ ያጥለቀለቃት የህንዷ ደቡባዊ ክፍለ ሀገር ኬራላ የሚያስፈልጋትን ግዙፍ የመልሶ ግንባታና ማቋቋሚያ ስራ ባለስልጣናቱ እየገመገሙ ናቸው። ሀይለኛው ጎርፍ መኖሪያ ቤቶችን፣ እርሻዎችን እና የመሰረት ልማት አውታሮችን ጠራርጎ ወስዷል። የተፈጥሮ አካባቢ ጥበቃ ተሟጋች በበኩላቸው ለዘላቂ ልማት የበለጠ ትኩረት ቢደረግ ኖሮ በጎርፉ ሳቢያ የደረሰው ውድመት ሊቀንስ ይችል ነበረ ወይ የሚለውን ጥያቄ እያነሱ ናቸው። አካባቢው በየአመቱ ብዙ ሺህ ችን የሚስብ ሲሆን የአካባቢ ጥበቃ ባለሙያዎች እንደሚሉት የጎብኚዎች መዝናኛዎች መኖሪያ ቤቶችና ህንፃዎች በብዛት በመገንባታቸው መሬቱ እንደቀድሞ የሞንሱን ወቅት ዝናብ ውሃ አይጠጣውም። ተራሮቹ ላይ የሚፈጸመው ከልክ ያለፈ የአሸዋና አለት ቁፋሮ አሉታዊ አስተዋጽኦ ማድረጉን አክለዋል። በመጨረሻም ደቡብ ኮሪያ ከሰሜን ኮሪያ ጋር መነጋገሯን በቀጠለችበት በአሁኑ ወቅት ዋሽንግተንና ሶል የፒዮንግያንግ የኒውክለር መሳሪያ መርሃ ግብር ማስቆም በሚቻልበት መንገድ ላይ እየተወያዩ ይመስላል። ተንታኞች እንደሚሉት ደቡብ ኮሪያ ከሰሜን የሁለቱ ሀገሮች ግንኙነትን ለማሻሻል የታለመ የኢኮኖሚ ግንኙነት ለመመስረት ግፊት ይዛለች። ዋሽንግተን ደግሞ ፒዮንግያንግ በዓለም አቀፍ ማዕቀብ ማጣደፍ አለብን በማለት እየወተወተች ናት። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀ ከዜና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን ስ አዲስ አበባ ውስጥ እየተካሄደ ባለው የማጣራት ስራ ባለቤት የሌላቸውን ህንፃዎችና ታጥረው የተቀመጡ መሬቶችን ማግኘቱን የከተማ አስተዳደር አስታውቋል። ምክትል ከንቲባው አቶ ታከለ ኩማ ከአሜሪካ ድምጽ ጋር ቃለምልልስ ባደረጉበት ወቅት ሲናገሩ እስከፊታችን አዲስ ዓመት ድረስ የማጣራት ስራው ተጠናቆ ውጤቱ ለህዝብ ይፋ እንደሚደረግ አመልክተዋል። ለጊዜው እንዲቆም የተደረገው የመሬትና መሬት ነክ ጉዳዮችም አገልግሎት መስጠት ጀምሯል ብለዋል። ሙክታር ጀማል ነው ምክትል ከንቲባውን አቶ ታከለ ኩማ ለማቆማን ያነጋገራቸው የአዲስ አበባ ከተማ አስተዳደር መሬትና መሬት ነክ በሆኑ በከተማዋ ሀብቶች ላይ እያደረገ ባለው ቁጥጥርና ቆጠራ ከፍተኛ ባለቤት አልባ ንብረቶችን እያገኘ መሆኑን ተናግሯል። የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምፅ እንደተናገሩት ባለቤታቸው ያልታወቁ ታጥረው የተቀመጡ ግቢዎችና ትላልቅ ህንፃዎች ሁላ በአዲስ አበባ ከተማ ውስጥ መገኘታቸውንም ገልጸዋል። ኃላፊነቱን ተረክበን በማግስቱ አስር ለሰቦች ግሩፖችን አደራጅተን ወደ ስሩን ክፍለ ከተማ ላክን። አሁን አንድ ወር ሆኗል። በአንድ ወር ውስጥ የመጣው መረጃ ለህዝብ እስከምንገልጥ ድረስ አንዳንዱ መናገር አስፈላጊም ባይሆን ብዙ የተሰሩ ህንፃዎች ባለቤት የላቸውም፣ እየታጠሩ መሬቶች ባለቤት የላቸውም፣ ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን ነው። ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው። ስለዚህ የህዝብና የመንግስት ሀብት የሆኑም በትክክለኛና ኃላፊነት በተሟላ መልኩ ካልመራን ልማት የሚባለው ነገር ብዙ ማስኬድንም በከተማዋ እየተደረገ ኦዲትና ቁጥጥር፣ በተለይ የጋራ መኖሪያ ቤቶችን ጨምሮ በዝቅተኛ ዋጋ ለዜጎች የሚቀርበውን የመንግስትና የቀበሌ ቤቶችንም ጭምር በባለ ሀብቶች ቁጥጥር ስር ውለው ኢፍትሐዊ በሆነ መንገድ ጥቅም ላይ እያዋለ መሆኑን ደርሰንበታል ብለዋል። ላልተወሰነ ጊዜ የመሬትና መሬት ነክ ጉዳዮች ኦዲቱ እስከሚከናወን ይቆማል ተብሎ የነበረውም አገልግሎት እስከ አዲሱ አመት እንደሚጀምረም ኢንጂነር ታከለ ኡማ ተናግረዋል። ብዙ ባለሀብቶች ቤት አላቸው። ነገር ግን ደግሞ ከድሃው ማህበረሰብ ጋር ይሻመሉ። ኮንዶሚኒየም ቤቶችን፣ ቀበሌ ቤቶችን እሱ ሙሉ በሙሉ ከሚቀጥለው አመት መጀመሪያ ላይ ሙሉ በሙሉ ግልጽ እናደረጋለን ማለት ነው። የትኛው ባለሀብት ቤት እያለው ኮንዶሚኒየም እያለው የቀበሌ ቤት ውስጥ እንደሚኖር ሁሉ ተለይተዋል። ይህን ለአዲስ አበባ ህዝብ ብቻ ሰው ለኢትዮጵያ ህዝብ ክፍት እናደረጋለን የኢትዮጵያ እንዲፋረድ እናደርጋለን። ምክንያቱም ወንድሞች እህቶች አዲስ አበባ ውስጥ ያሉ ሳይበሉ ያደሩ ጎዳና ተዳዳሪ የሆኑ ምስኪን ህብረተሰብ ባለበት ከተማ ላይ አንድ ሰው አራት፣ አምስት፣ ስድስት ቤት ሊኖር አይገባም፣ ሊሆንም አይገባም። ይሄ ጽኑ አቋማችን ነው። ይህን እናስተካክላለን የሚል እምነት አለኝ። አገልግሎቱም ለጊዜው ያቆም ነው። ለዛ ነው በአዲስ ዓመት ላይ እንጀምራለን። ከመሰረቱ ይህንን አገልግሎት ለማቋረጥና ጥናቱን ለማድረግ ምክንያት ሆኖ ያስፈለገውን ጉዳይ ሲናገሩ በአዲስ አበባ ከተማ ጥሩና አመርቂ ስራዎች እንደተሰሩ ውላ ለስርቆትና ዝርፊያ የተጋለጡ የሕዝብ ሀብቶች ስለነበሩ ይህንን መለየት አስፈላጊ ስለሆነም መሆኑን ኢንጂነር ታክለ ለአሜሪካ ድምፅ ገልጸዋል። ከተማ ማለት ነዋሪም ነው፣ ያኗኗር ዘይው ነው እና መኖራዊ ነው። እነዚህ ሶስቱ ነገሮች ነዋሪው ያኗኗር ዘውና መኖሪያ ሶስቱ ካልተጣመሩ ከተማ የሚባል ነገር ህንፃ አይደለም ማለት ነው። ስለዚህ በአዲስ አበባ ላይ ትልልቅና ፋንሲ የሆኑ ህንፃዎች ሳይሆኑ የሚፈልገው የከተማ ነዋሪ ተመችቶት ሰላሙን ጠብቆ ከተማ ሊያስብል በሚችል ስታንደርድ ከተማው መምጣት አለበት ብለን እናስባለን። ይህን ለማድረግ በተደራጀ መልክ የሰው ኃይል አስተባብረን ከተማው ያለውን ሀብት ደግሞ መሬቱ ነው፣ መሬቱን ቆጥረን በሚገባ አውቀን እሱን እንመራዋለን ነው። እሱን ረዲ እየጨረስን ነው ያለ ነው። አዲስ አመት ላይ ይህን ለህዝብ ይፋ እናረጋለን። በግልጽ ቋንቋ ህዝቡ ማወቅ አለበት። ይህን አገልግሎት በማቋረጥ ማጣራት የተፈለገው አንደኛው የመልሶ ማልማትን ስራ በተመለከተ ዜጎችንም ሆነ መንግስትን በማይጠቅሙ ሁኔታ ሲከናወን እንደነበረ ያስታውሱት ኢንጂነር ታከለ ለልማት ተብሎ የተፈናቀሉ ዜጎች ከልማቱ ላይ ተጠቃሚ ሳይሆኑና መሰረተ ልማት ሳይሟላላቸው በችግር ውስጥ እንዲወድቁ ሲደረግም የነበረ መሆኑን አስታውሰዋል። ልማት ማለት መንገድና ህንፃ ብቻ አይደለም፣ ዜጋውና ነዋሪውም ጭምር ነው ያሉት ከንቲባው ህዝብን ባማከለ መንገድ ልማቱ እንዲሳለጥም እየተሰራ መሆኑን ተናግረዋል። ሌላኛው በጣም እየሰራን ያለነው ልማት የሚባለው ከከተማው ማይከል ሰንተር እንዲጀምር ነው የምንፈልገው። ይህንን የከተማ ማይከል ማለት ህዝቡን እያለማን ነው ምና ከዚህ በፊት የነበረው ምንድን ነው ልማት ይባላል። ሰው ይነሳል። ከዋናው ከተማ ከመሀል ከተማ ወደ ጥግ ይሄዳል። መንገድ ማብራት፣ ውሃ አይደርሰውም፣ ትምህርት ቤት አይደርሰውም። የከተማ ነዋሪ በጣም ገር ነበር። ይሄኛውን እንቀለብሰዋለን። ምን ማለት ነው? መቀልበስ ማለት ልማቱ ራሱ ህዝብን ይዞ እንዲ ለማ እንፈልጋለን። ከከተማ መሀል በመልሶ ማልማት የሚነሳው ነዋሪ የልማቱ አካል እንዲሆን ነው የምናደርገው እንጂ ህዝቡን ነዋሪውን አፈናቅለን ሌላ ልማት የምናደርገው ነገር የለም። ምክንያቱም ከተማ የሚባለው አንዱ ነዋሪውን ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአርበኞች ግንቦት ሰባት አመራር አባላት ጳጉሜ ውስጥ ወደ ሀገር እንደሚመለሱ ሰማያዊ ፓርቲ አስታወቀ። የአቀባበሉ ስርዓት በኢትዮጵያ ፖለቲካ የአዲስ ምዕራፍ መክፈቻና የመሳሪያ ትግል ማክተሚያ ምልክት ሆኖ እንዲታይ የፓርቲው ፍላጎት መሆኑንም ገለጸ። ሰማያዊ ፓርቲ ከአርበኞች ግንቦት ሰባትና ከሌሎች የአንድነት ኃይሎች ጋር በመሆን አንድ ጠንካራ ተፎካካሪ ፓርቲ ለመመስረት እየሰራ እንደሆነም ይፋ አድርጓል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ የአርበኞች ግንቦት ሰባት አቀባበል ኢትዮጵያዊ አንድነትን፣ የዴሞክራሲን፣ የፍትህንና የነፃነትን መንፈስ የሚያጎላ እንዲሆን እንሻለን ይላል የጽሁፍ መግለጫው። እንደሚያትተው የአርበኞች ግንቦት ሰባትን ንቅናቄ የወለደው የ1997ቱ የኢትዮጵያ ሀገር አቀፍ ምርጫ መክሸፍ ነው። ኢህአዴግ በምርጫው ማግስት ወስዶታል ያለው ጨካኝ እርምጃና የዴሞክራሲ መብቶች ጨርሶ መረገጥ የአርበኞች ግንቦት ሰባት ንቅናቄ መስራቾች የመሳሪያ ትግልን እንደ አማራጭ የትግል ዘዴ እንዲቀበሉ ገፍቷቸዋል ይላል። አሁን ኢህአዴግ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አመራር የተከተለው መንገድና እሳቸው ባደረጉት የሰላም ጥሪም የንቅናቄው መሪዎች በጳጉሜ ወር አዲስ አበባ እንደሚገቡ አስታውቀዋል። ይሁንና ትክክለኛ ቀኑን ከመግለጽ ተቆጥቧል። አቀባበሉ እንዴት ያለ መንፈስ ማንጸባረቅ እንዳለበት የፓርቲው መሪ አቶ የሸዋስ አሰፋ ገልጸውታል። አቀባበሉ ኢትዮጵያ አንድነትን፣ ነፃነትን፣ ፍትህን፣ ዲሞክራሲን እስካሁን ድረስ የታገልላቸውን አላማዎች የሚያጎላ እንዲሆን አቀባበሉ እንፈልጋለን። ከዚህ በፊት የተደረጉት አቀባበሎችንም እናደንቃለን፣ በጣም ጥሩ ናቸው። ከዛ በበለጠ ግን ኢትዮጵያውያን አንድ የሚሆኑበት የሚተባበሩበት፣ ብዙ ሰው መስዋዕትነት የከፈለበት የነፃነት መንፈስ ሀገሩ ላይ እንዲመጣ የሚያደርግ መንፈስ እንዲኖረው እንፈልጋለን። ሰዎቹም በዚህ መንፈስ እንዲገቡ እንፈልጋለን። እንደምታውቁት በአብዛኛው ይሄ የሚመጣው ሰው በፖለቲካ ምክንያት ተገፍቶ ተባሮ ማለት ይቻላል ከገዛ ሀገሩ ነው የሄደውና ሲመጣ ሀገሩ በጥሩ መንፈስ እንድትቀበለው፣ በዛ መንፈስ ደግሞ ለሀገሩ እንዲያገለግል እንፈልጋለን። አቶ የሸዋስ አክለውም አቀባበሉን የተሳካ ለማድረግ እና የተፈለገውን ኢላማ ለመምታትም የሰማያዊ ፓርቲ አባላት ቀደም ሲል በተዋቀረ ኮሚቴ ውስጥ እየሰሩ እንደሆኑ አስረድተዋል። በሀገሪቱ የተለያዩ ክፍሎች የሚገኙት የፓርቲው መዋቅሮችም በዚህ ስራ ተጠምደው እንደሚገኙ ተናግረዋል። የፓርቲው ምክትል ሊቀመንበር አቶ ጌታ ነባልቻ በበኩላቸው ሰማያዊ ፓርቲ የአርበኞች ግንቦት ሰባትን አመራር ለመቀበል ይህን አይነት ተነሳሽነትና ኃላፊነት ለምን ወሰደ? ለሚለው የጋዜጠኛ ጥያቄ ምላሽ ሰጥተዋል። ከኛ ጋር አብረን የምንሰራበት እንደገና አገር አቀፍ ፓርቲ መሆናቸው፣ በዜግነት ላይ ተመሰረተ ፖለቲካ የሚያራምዱ መሆናቸው ይህን አመለካከት ያለው ማንኛውም ኢትዮጵያዊ እነዚህን ልጆቹን በደስታ ምን እንኳን መጣችሁልኝ ብሎ የትላንትናውን ምዕራፍ መሳሪያ አንስቶ በአመፅ ስርዓት ለመቀየር የምናደርገው ምዕራፍ እምንዘጋበት እንዲሆንልን የመልካም እድል ማብሰሪያችን ነው። ለእኛ ያ ቀን አንደኛ በዜግነት ላይ የተመሰረተ ፖለቲካ ከፍ አድርገን የምናውለበልበት ነው። ሁለተኛ በትጥቅና በአመፅ ስርዓት ለመቀየር የምናደርግበትን ምዕራፍ የምንዘጋበት ማብሰሪያችን ጭምር ስለሆነ ሰማያዊ ከአርበኞች ግንቦት ሰባት ጋር ከሌሎች የሌሎች መቀበል እንደዚሁ የሌሎችን አቀባበል በበጎ ጎን የሚያግዘው እንደተጠበቀ ሆኖ ግን አርበኞች ግንቦት ሰባት ላይ የተለየ ድርሻ አለው ብሎ ስለሚያምን ይህንን በስፔሻል ሁኔታ አቀባበል ማደራጅቷልና ከዛ አንፃር እንዲታይ ለማለት ነው። የፓርቲውና የንቅናቄው ግንኙነት በተለይ የኢትዮጵያ መንግስት አርበኞች ግንቦት ሰባትንና ሌሎች በሽብርተኝነት ተፈርጀው የነበሩ የፖለቲካ ድርጅቶችን ከአሸባሪዎች ዝርዝር ከሰረዘበት ጊዜ በኋላ እየተጠናከረ መምጣቱን የገለጹት ደግሞ አቶ የሸዋስ ነበሩ። ከጥቂት ወራት በፊት ወደ ዩናይትድ ስቴትስ በሄዱበት ወቅትም በፓርቲያቸው መመሪያ መሠረት ያከናወኑትን ሥራ ዘርዘር አድርገው አብራርተዋል። ከፍተኛ የሚባሉ አመራሮችን በሙሉ አግኝቻቸዋለሁ። የመጀመሪያው ነገር ያው ድሉ የጋራ ስለሆነ እንኳን ደሳላችሁ አላችሁ ነው ያልኩት። የኢትዮጵያ ሕዝብ ሁልጊዜ ግዜ ሲመኘው የነበረውን የሕግ የበላይነት የምንጀምርበት የመጀመሪያው ምዕራፍ ነንና እንኳን ደሳላችሁ። በኛ በእኛ በኩል እስከ ውህደት ድረስ ፓርቲውን እንደገለጸው እስከ ውህደት ድረስ አብረን ለመስራት ዝግጁ ነን። በምን በምን አይነት አደረጃጀት እነዚህ ቀደም እንዳልኳቸው አንድ ቤተሰብ ስለነበር ብዙ የሚያስቸግረን አይደለም። ግን እንደገና አብረን የምንሰራው ነው። አብረን እንሰራለን። ትልቅ ድርጅት እንፈጥራለን። ለኢትዮጵያ ሕዝብ ተስፋ የሚሆን ድርጅት ማቆም እንችላለን። ምክንያቱም ሁላችንም የለፋንለት እሱ ስለሆነ ማለት ነው። አማራጭ ከሌለ ምንም ተመልሰን አገዛዙን ነው ደጅ የምንጠናውና አማራጭ መሰረት ላይ ምንም ልዩነት የለንም። ስለዚህ እስከዚህ ድረስ ነው የተነጋገርነው። ቀጥሎ እንግዲህ አመራሩ እየተወያየ ጥሩ ነገር እናቀርባለን ወደፊት የሚል ተስፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥና ከሀገሮች በመገኘት ያደረጉትን ጥሪ ተከትሎ የኦሮሞ ነጻነት ግንባር የኦሮሞ ዴሞክራሲያዊ ግንባር፣ የኦጋዴን ብሔራዊ ነጻነት ግንባርና የመሳሰሉ በአሸባሪነት ተፈረጀው የቆዩ ድርጅቶች አመራር አባላት ወደ ሀገር መመለሳቸው ይታወሳል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዝግጅታችን እናልፋለን። ከዩናይትድ ስቴትስ ወደ ኢትዮጵያ የተጓዙት የዩናይትድ ስቴትስ የምክር ቤት አባላት ክሪስ ስሚዝ እና ካረንባስ በትላንትናው ምሽት የወልቃይት የማንነት ኮሚቴ አባላትንና በቅርቡ የተመሰረተውን የአማራ ብሔራዊ ንቅናቄ አመራሮች አግኝተው አወያይተዋል። በትላንትናው ምሽት ባደረጉት ውይይት ከሁለቱ ድርጅቶች ወይም ከሁለቱ ኮሚቴዎች የተወጣጡት አባላት ለምክር ቤቱ አባላት ተገኝተው በአማራ ክልል ይደርሳል ያሉትን የሰብአዊ መብት ጥሰቶች እና ከዚህ ቀደም የደረሱትን አሁንም መፍትሄ ያላገኙትን በተመለከተ ማብራሪያ ሰጥተናል ብለዋል። ከስድስት ወራት በፊት ከእስር የተፈቱት የወልቃይት የማንነት ኮሚቴ አባላት አንዱ የሆኑት አቶ አታላይ ዛፌ እርሳቸው ከእስር በቅርቡ የተፈታችውን ወይዘሪት ንግስት ይርጋ እና የወልቃይት የማንነት ኮሚቴ አባላት ጠበቃ የሆኑት አቶ አለልኝ ምህረቱ ሶስቱ በጋራ ተገኝተው ከአማራ ብሔራዊ ንቅናቄ ወይም አብን አባላት ጋር ማስረዳታቸውን ተናግረዋል። ምን አስረዳችኋቸው ስል ማምሻውን ጠይቄያቸው ነበር። የተነጋገርነው ነገር ምንድን ነው? አንደኛ የወልቃይት ጉዳይ ምላሽ አላገኘም፣ እስረኞች ያልተፈቷሉ፣ የተፈቱት ደግሞ ወደ አካባቢያቸው እንዳይመለሱ ወደኋላ ወደ ጎንደር እየተመለሱ ነው። ያለ ወልቃይት ጸገዴ መግባት አልቻሉም። ከእስር የተፈቱትም በክልል መንግስት፣ በአማራ ክልል መንግስትም በሌላም በፌዴራል መንግስትም አንድም ነገር የተደረገላቸው ድጋፍ የለም። አካላቸው የተጎዳሉ፣ ሕክምና አላገኙም፣ መጠለያም አላገኝም፣ መድረሻ ቦታም አላገኝም ከስር ነው የተለቀቁ እንጂ ከችግር አልተላቀቁም። በጣም ከፍተኛ ህመም ውስጥ ያሉ አሉ። የተኮላሹ አሉ። አካላቸው የተመታ ይጎደል አለ። ብዙ ነገር ውስጣቸው አሁን በቅርቡ እንኳ ሲሳይ ባኞ መምህር የተባለ ልጅ ኦፕሬሽን ከአንገቱ ኦፕሬሽን ነት ተሰርቶለት ተወጣለ። እንደዚህ አይነት የተጎዱ አሉ። ገና ኦፕሬሽን የሚያስፈልጋቸው ሌላም ሌላም ነገር የሚያስፈልጋቸው ሌላም ነገር የሚያስፈልጋቸው አሉ። ስለዚህ ይህን ይህን ተናግረናል። እንደገና በንግስት ይር ጋር በኩል የተላለፈው ምንድን ነው? በእስር ቤት የነበረው ሰቆቃ ጋ ግራውንድ ላይ ሆነው እነሱ ከላይ ሲደበደብ እንደ ቴ ሞትቁን ገደሉኝ እያለ ሲጮህ ዱላው በደንብ እየተሰማ ከታች ያሉት ሴቶችም ሌላውም እስረኛ ሁሉ እንቅልፍ አጥተው፣ ንግስት እስካሁን ድረስ እንቅልፍ እንደማስገኛ እንቅልፍ ያጣችበት የሰቆቃ ቃ ድምፅ ያኔ አሁንም እንቅልፍ በማጣት ላይ ችግር ላይ እንዳለች ብዙዎች አሉ። በአይን ማየት ችግር ያለባቸው እግራቸው ማይራመድ ወደ ተራ ላዛይነት ሳራ ነው ሊቀየር እየሆነ ያለ ስለዚህ ውስጥ ደቡ የውስጥ ብ ችግር ያለባቸው ያሉ ጊዜ በአጠቃላይ ሕክምና አላገኙም። የአማራ ክልል መንግስትን አላናገራቸውም። ታስረው እንኳ እንኳን እግዚአብሔር አስፈታችሁ ለማለት አንደበትን አልከፈተም። ስድስት ወር አልፏል። እኛ እንኳ ከተፈታ ነው በአጠቃላይ አቶ አታላይ ዛፌ የሚሉት ለምክር ቤቱ አባላት ከዚህ ቀደም በአማራ ክልል በአማራ ህዝብ ላይ ደረሰ ያሉትንና አሁን መፍትሄ ያላገኙትን ጉዳዮች በዝርዝር ማቅረባቸውን ነው። ባገኘነው ምላሽ ደግሞ በመረጃ ላይ አስደግፈው ይህንኑ ጉዳይ እንዲያቀርቡ እንደተነገራቸው ነው። በሌላ በኩል በዚሁ ውይይት ላይ የተገኙት አዲስ የተቋቋመው በአማራ ክልል በወጣቶች የተመሰረተው የአማራ ብሔራዊ ንቅናቄ ሊቀመ ሜምበር ዶክተር ደሳለኝ ጫኔ ስለ ውይይቱ አነጋገሪያቸው ነበር። አጠቃላይ ባለፉት ሀያ ሰባት አመታት በአማራ ህዝብ ላይ የደረሰውን የሰብአዊ መብት ጥሰትና ጉዳት የማህበራዊ ኢኮኖሚያዊና ፖለቲካዊ መገለሉን እሱን አስረድተናል። በተጨማሪ በቀጣይ ኢትዮጵያን ዲሞክራታይዝ ለማድረግና በኢትዮጵያ የሰብአዊ መብት አያያዝ የዲሞክራሲ መስፋት በዚያ ዙሪያ የአሜሪካ መንግስት ምን አስተዋጽኦ ሊያበረክት ይችላል፣ እኛ ደግሞ የአማራ ህዝብ ተወካይ የሆነ ድርጅቶች ምን አስተዋጽኦ ምን ሮል ሊኖረን ይችላል በሚለው በእሱ ዙሪያ ነው ውይይታችን። እናንተ ከአሜሪካ መንግስት ወይም ከነሱ የምትፈልጉት ነገር ምን እንደሆነ በጥያቄ መልክ አንስታችሁ የጠየቃችኋቸው ያቀረባችሁት ነገር አለ? አዎ፣ የጠየቅናቸው ነገር አንደኛ አሜሪካ የኢትዮጵያ በድጋፍ እና በእርዳታ ትልቁ አለጋሽ ሀገር ስለሆነች ለበሬጅ አላት፣ ተጽዕኖ ማድረስ ትችላለች። ስለዚህ አሁን ያለውም የአብይ አህመድ አስተዳደር የኢትዮጵያን የማሸጋገሩን ሂደት አማራን ባገለለ መንገድ እንዳያካሂደው እሱን እንዲያሳስቡ፣ አሁንም እያየናቸው ያሉ ለውጥ የሚመስሉ ነገሮች ተጠናክረው አገራችን ወደፊት እንድትራመድ በሱ የቻሉትን እንዲያደርጉና ባለፉት ዓመታት ደግሞ የአማራን ሕዝብ ሲገሉ በእስር ቤት ሰቆቃ ሲያደርሱ የነበሩ ሰዎች ለፍርድ እንዲቀርቡና የተጎጆ ወገኖቻችን ደግሞ ካሳ እንዲያገኙ ጠይቀናል። በምክር ቤቱ አባላት በኩል የተሰጣቸውን ምላሽ የምክር ቤቱ አባላት ወደዚህ ወደ ዩናይትድ ስቴትስ ተመልሰው ሲመጡ አነጋግረን ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለ ዘገባችን እናልፋለን። በዩጋንዳ ትናንት ቦቢ ዋይን በመባል የሚታወቀው ሙዚቀኛ ሮበርት ኮያንጊ ጨምሮ በምክር ቤቱ ህግ አርቃቂዎች ላይ የሀገር ክደት ክስ መቅረቡን ተከትሎ ለቀናት በተካሄደው ደም መፋሰስ፣ እስራትና የተቃውሞ ሰልፍ ውጥረቱ አይሏል። ሰለሞን ክፍሌ ባልደረባችን ሀሊማ አውትማኒ ከካምፓላ የላከችውን ይዟል። በአሁኑ ወቅት በዩጋንዳ ለአንድ ሳምንት በመንግስቱ ኃይሎችና በወጣቶች የተገነባውን የተቃዋሚ ፓርቲ በሚደግፉ መካከል የተካሄደውን ግጭት ተከትሎ ሀገሪቱ ውስጥ ውጥረቱ ከፍ ብሏል። ፖሊስ በቀድሞ ሙዚቀኛና የአሁኑ በፓርላማ ህግ አርቃቂው በሮበርት ኬያጉላኒ ላይ የጦር መሣሪያ በመያዝ ያቀረበውን ክስ ትላንት ሰርዞ ጠንከር ባለ የሀገር ክህደት ወንጀል ክስ ተክቷል። የፖለቲካ ተንታኙ ቤርናርድ ሳቢቲ እንደሚሉት መንግስት በፕሬዝደንት ዮዌሪ ሙሴቬኒ ተቃዋሚዎች ላይ እየወሰደ ያለው እርምጃ ከሚገባው በላይ እየከረረ ነው። ተቃዋሚዎች የያዙት ፕሬዝደንቱን ማጋለጥ ነው ብለዋል። እንደ እውነቱ ሰውየው አምባገነን ነው። ወደ ሥልጣን የመጣውም በዚሁ መንገድ ነው። አሁን በመሪነቱ እያሳየው ያለውም አስቀያሚውን ባሕሪውን ነው። ነገሩ ግን ጥሩ ይመስለኛል ምክንያቱም ኡጋንዳውያን በእርግጥ ከሥልጣን ሊያስወግዱት ከፈለጉ የሚያስከፍለው ዋጋ እጅግ ውድ መሆኑን ስለሚያመላክት ነው። የዩጋንዳ የጸጥታ ኃይሎች ላለፈው አንድ ሳምንት ያህል በሰላማዊ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝ ሲተኩሱ፣ በቆመጥ ዱላ ሲደበድቡ ከርመዋል። በግጭቶቹ የአንድ ሰው ሕይወት ጠፍቷል፣ በርካቶች ጉዳት ደርሶባቸዋል ተብሏል። የሰልፈኞቹ ጥያቄ አሁን የሀገር ክህደት ክስ ተመስርቶባቸው የታሰሩ አምስቱ የምክር ቤት አባላት ይፈቱ የሚል ነው። በሙሴቬኒ መኪና ላይ ድንጋይ በመወርወር የፕሬዝደንቱን ሕይወት ለአደጋ አጋልጠዋል ተብለዋል። ለሁከቱ ደግሞ የጸጥታ ኃይሎች የሚከሱት ባለጌዎች ሲሉ የጠሯቸውን ወጣቶች ነው። ልክ ሳናስገባቸው አንመለስም ይላል ወታደሩ። ጄኔራል ኤሊ ቱምዌኔ ለፓርላማው ሲናገሩም የሀገሪቱን ጸጥታ የመጠበቅ ሉዓላዊነቷንና የግዛት አንድነቷን የማስከበሩ ኃላፊነት የወደቀው በሰራዊታችን ላይ ነው። በተመሳሳይ የፕሬዝደንቱና የጠባቂዎቻቸው ደህንነት የሚጠበቀውም በወታደሮቻችን ነው። እናም በእርሳቸው ላይ የተሞከረው የግድ የለሽነት ተግባር በዲሞክራሲያችን ውስጥ ቦታ አይኖረውም፣ በቸልታም አይታለፍም። በዩጋንዳ ባለፈው ወር መግቢያ ላይ ውጥረቱን የቀሰቀሰው አሩረ አውራጃ ውስጥ ተቃዋሚዎችና ሙሴቬኒ የምርጫ ዘመቻ ባካሄዱበት ወቅት ነው። የተቃዋሚዎቹ እጩዎች ደጋፊዎች በፕሬዝደንቱ ተሽከርካሪዎች ላይ ድንጋይ በመወርወር ጥቃት ሲያደርሱ ፖሊስ የኪያጉላኒን ማለትም ተቃዋሚዎች በእጩነት ያቀረቧቸውን የምክር ቤቱን አባል ሾፌር በጥይት ገደሉ። ኪያጉላኒንም አስሮ አንገላታ ተብሎ ተወገዘ። የዩጋንዳው ፕሬዚደንት ግን ምንም አይነት ሰቆቃ በፓርላማው አባል ላይ አልተፈጸመም ሲሉ አስተባበሉ። ዜናውንም የፈጠራ ወሬ ሲሉ አጣጣሉት። ወደ ተከታዩ ዘገባችን እናልፋለን። ከማላዊ የተውጣጡ ሰባት የፊልም ባለሙያዎች በፊታችን መስከረም ወር ለሚደረገው የአፍሪካ የፊልም አካዳሚ ሽልማት እጩዎች ሆነዋል። ባልደረባችን ለማክ ማሲና የዘገበውን መስታወት አድረጋው ታቀርበዋለች። የማላዊ ፊልም አዘጋጅ ፍሎራ ሱያ የመጀመሪያ ፊልሟ የሆነው ማይ ማዘር ስቶሪ፣ የእናቴ ታሪክ ማለት ነው፣ ባለፈው ዓመት ካሊፎርኒያ በሚገኘው በሲልከን ቫሊ በተዘጋጀ የአፍሪካ ፊልም ፌስቲቫል ላይ ልዩ ሽልማት አሸንፏል። በፊታችን በመስከረም ወር በሩዋንዳ ለሚዘጋጀው የአፍሪካ የፊልም አካዳሚ ሽልማትም የእናቴ ታሪክ በምርጥ ዘጋቢ ፊልም እጩ ሆኖ ተመርጧል። ፊልሙ እነዚህን ሁሉ ዓለም አቀፍ እውቅናን ቢያገኝም ሹያ ግን ፊልሞቿን ለመስራት የጊዜና የገንዘብ ችግር አለባት። እኔ ሌሎችም ተጨማሪ ኃላፊነቶች አሉብኝ። ገበሬ ነኝ። የከብት እርባታ ላይ ነው የምሰራው ለፊልም ስራ የሚሆነኝን ወጪ የምሸፍነው ከግብርና ከማገኘው ገንዘብ ላይ ነው። ማላዊው የፊልም አዘጋጅ ቻርለስ ሼሙ ጆያ እንደ አውሮፓውያን አቆጣጠር በ2009 ዓ ም ሰባት ዓለም አቀፍ የፊልም ሽልማቶችን አግኝቷል። I went to my auntie's place in Bangkok. Everything was lost. የፊልሙ ርዕስ ሲዝንስ ኦፍ ላይፍ ይባላል። አሁን በመጨረሻ ለእይታ ያቀረበው ፊልም በአፍሪካ ፊልም አካዳሚ ሽልማት ከታጩት ሰባት የማላዊ ፊልሞች መካከልም አንዱ ሆኗል። ለማላዊ የፊልም ኢንዱስትሪ እድገት ድጋፍ እንደሚያስፈልግ ይናገራል። ለፊልም ስራ የምናውለው ገንዘብ ማግኘት ነው ፈተናችን ትልቁ ችግር ብዬ የማስበው ደግሞ በማላዊ የሚገኙ ከፍተኛ የትምህርት ተቋማት በኢንዱስትሪው ገንዘብ ሊመድቡ የሚችሉትን ማለት ነው። ፊልም በማላዊ መስራት የሚቻል አይመስላቸውም፣ ምክንያቱም ከፊልም ስራ ጋር በተያያዘ ማላዊ ረጅም ታሪክ ስለሌላት በማላዊ የፊልም ጥበብን የሚያስተምሩ ትምህርት ቤቶች የሉም። እንደ ጆያ እና ሱያ ያሉ የፊልም አዘጋጆች ከዩቲዩብ ድረገጽ ባገኟቸው እውቀት ተመርኩዘው ነው ፊልም ለመስራት የበቁት። በዓለም አቀፍ ደረጃ የማላዊ ፊልሞች እውቅና እንዲያገኙና ሞሊውድ በማላዊ ለመመስረት ተጨማሪ ጥረት የሚጠይቅ ታላቅ እቅድም ይዘዋል። በማላዊ ሲኒማ ቤቶች የሉም። ስለዚህ የሀገሪቱ ሲኒማ ታዳሚዎች በውጭ ሀገር የተሰሩ የቪዲዮ ዝግጅቶችን ነው የሚመለከቱት። ጆናታን ካቪና የፊልም ተመልካች ነው። በማላዊ የሚገኙ አዘጋጆች በአብዛኛው አስቂኝ ታሪኮች ላይ የሚያጠነጥኑ ፊልሞችን ነው የሚሰሩት። የፊልም ጥራቱ ደግሞ እጅግ ዝቅተኛ ነው። ታሪኮቹም የሚያነሷቸው ነጥቦች የወረዱ ነበሩ። ዓለም አቀፍ ፊልሞችን በቀላሉ የሚታገኝበት ጊዜ ላይ ሆነ የሀገር ውስጥ ፊልሞችን ስትመለከት ቅር የሚያሰኘው ነገር ብዙ ነው። የማላዊ የፊልም ባለሙያዎች ይህንን ተሞክሮ ለመቀየር ቆርጠው ተነስተዋል። አሁን መስመሩን አግኝተነዋል ብዬ አስባለሁ። እየተማርንም ነው። በተለያዩ የፊልም ፌስቲቫሎች ላይ እንጋበዛለን። ከሌሎች የፊልም ባለሙያዎችም ጋርም ግንኙነታችንን እያጠናከርንና እውቀትና አስተያየቶችን እያሰባሰብን ነው። ብዙ ኦፊሴላዊ ድጋፍ እንደ ሱያ ያሉ የፊልም ባለሙያዎችን ቢያግዙ በተሻለ ውጤታማ ይሆኑ ነበር። የማላዊ መንግስት በየዓመቱ ለተቀናጀ የጥበብ ስራ የሚውል አራት መቶ ሺህ ዶላር ቢመድብም ለፊልም ባለሙያዎች ለብድር የሚበቃው ግን እጅግ በጣም ጥቂቱ ነው። እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪዮ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችን አድርሱን። በሰላም በጤና ያገናኝን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋቡ ነበርን። ዝግጅታችንን ያቀናበረው ፋሲል ገበየው የስርጭት መሐንዲሱ ደግሞ ሲድራህ አብሮን ነበር። መልካም ምሽት።